ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ሐሙስ ሐምሌ 3 ቀን 2006 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን ደቡብ ሱዳን ሀገር የሆነችበትን ሶስተኛ ዓመት ደብዘዝ ባለመንፈስ እንዳከበረች የሚገልጽ ዘገባለን። የባህል ዝግጅትና ኢትዮጵያውያን በአሜሪካም ይኖረናል። አሁን ግን የዓለም ዜና ይቀድማል። ቆንጅት ታየ ታቀርባለች። ጤና ይስጥልኝ እንደምናመሻችሁ። በካናዳ የኤርትራ ቆንስላ ጽህፈት ቤት ከካናዳ ኤርትራውያን ላይ የሚሰበስበውን የግብር ስብሰባ ተግባር ካልገታ እርምጃ ሊወሰድበት እንደሚችል የካናዳ መንግስት ማስጠንቀቁ ተነገረ። የካናዳ የውጭ ጉዳይ ሚኒስትር ጆን ባየርድ ትናንት በሰጡት መግለጫ የግብር መሰብሰብ ተግባሩን እንዲያቆም የሚጠይቅ መልእክት ለኤርትራ ቆንስላ ጽህፈት ቤት እንደተላለፈ፣ ካልሆነ ግን ኤርትራ ቆንስላ ጽህፈት ቤቷን እንድትዘጋ ትገደዳለች ብለዋል። ሚስተር ጆን ባየርድ ኤርትራ ካናዳውያንንና ሌሎች ወገኖች ያደረባቸውን ስጋት እኛም እንጋራለን። በግብር ገንዘብ መሰባሰብ ተግባር ይሄ የግብር ገንዘብ መሰባሰብ ተግባር በአስቸኳይ መቆም አለበት። ካልሆነ ግን ጽህፈት ቤቱን እንዘጋዋለን ብለዋል። የውጭ ጉዳይ ሚኒስትሩ ባለፈው ዓመት በካናዳ የኤርትራ አምባሳደር የነበሩት አቶ ሰመረ ገብረ ማርያምን በግብር መሰብሰብ ጉዳይ ወቅሳ ከግዛቷ እንዳባረረች ካናዳ ገልጸዋል። ይህ በዚህ እንዳለ የእስራኤል የጦር አውሮፕላኖች የሃማስ ሸማቂዎች ወደ ሀገሪቱ ከተሞች የሚተኩሱትን ሮኬት ለማስቆም በከፈቱት የጥቃት ዘመቻ ለሶስተኛ አከታታይ ቀን ዛሬ ጋዛ ሰርጥ ላይ ያሉ ኢላማዎችን ደብድበዋል። ዛሬ ሐሙስ የጦር አውሮፕላኖቹ ተጨማሪ ሶስት መቶ ሀያ ከምድር በታች ያሉ ምሽጎችና የሮኬት መተኮሻዎችን ጭምር ኢላማ አድርገው ደብድበዋል ሲል የእስራኤል የጦር ኃይል አስታውቋል። የፍልስጤም ባለስልጣናት በሶስቱ ቀን ጥቃት ቢያንስ ሰባ ስድስት ሰዎች ተገድለዋል ብለዋል። በዛሬው የአየር ጥቃት ሃን ዩኑስ ላይ የሚገኝ አንድ ህንጻ መደብደቡንም ገልጠዋል። በጋዛ የእሳት ነበልባልና ጥቁር ጢስ ወደ ሰማዩ ሲምበለበል የሚታይ ሲሆን የፍልስጤም ፕሬዚደንት ማህሙድ አባስ እስራኤል የዘር ማጥፋት ተግባር እያካሄደች ነው ሲሉ ወንጅለዋል። የእስራኤል ባለስልጣናት በበኩላቸው ሀማስ ወደ ቴልአቪቭና ወደ ሌሎችም ስፍራዎች ሮኬት መተኮሱን እስካላቆመ ድረስ የአየር ጥቃቱ ይቀጥላል ብለዋል። የእስራኤል የሚሳይል መከላከያዎች የሚተኮሱትን ሮኬቶች ብዙዎቹን እየቀለቡ እያከሸፉ ቢሆንም የአየር ጥቃት ማስጠንቀቂያ ደወሎች ግን አሁንም ይሰማሉ ሉ የተባበሩት መንግስታት ዋና ጸሐፊ ባንኪሙን ስለ ሁኔታው ለመነጋገር በተጠራ የጸጥታው ምክር ቤት አስቸኳይ ስብሰባ ላይ ንግግር አድርገዋል። ቀደም ብለው ዋና ጸሐፊው የሁከቱ መባባስ በአካባቢው በበርካታ አመታት ውስጥ ከደረሱት ከባድ ፈተናዎች ውስጥ አንዱ ሲሉ ጠርተውታል። ለሁለት ቀናት ቤጂንግ ላይ የተካሄደው ከፍተኛ የዩናይትድ ስቴትስና የቻይና የዲፕሎማሲና የኢኮኖሚ ጉባኤ ተጠናቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ስለ ሁለቱ ሀገሮች ትብብር አድንቀው ተናግረዋል። የሁለቱ ሀገሮች የስትራቴጂና የኢኮኖሚ ስድስተኛ ዙር ንግግር የአየር ንብረት ለውጥ፣ ሳይበር ሴኪዩሪቲ ወይም የኢንተርኔት ደህንነት፣ የምጣኔ ሀብት ለውጦችና ቻይና ከአጎራባቾቿ ሀገሮች ጋር ያላት የዲፕሎማሲ ውጥረት የመሳሰሉት ጉዳዮች ሰዎች እንደተነሱበት ታውቋል። ሚስተር ኬሪ በዛሬ በጋዜጣዊ ጉባኤ ላይ ሲናገሩ አብዛኛው ውይይት ያተኮረው ወዲያውኑ ከሚወሰዱ ወይም በአፋጣኝ ከሚወሰዱ እርምጃዎች ይበልጥ ሀሳቦች ላይ እንደነበረ ገልጸዋል። በዚህ ሳምንት የተደረሱ ስምምነቶች የእስያ ፓሲፊኩ የምጣኔ ሀብት ትብብር መድረክ ጉባኤ ከመድረሱ በፊት አቅጣጫ መያዝ ይጀምራሉ ብለው የዩናይትድ ስቴትስ ባለስልጣናት ተስፋ አድርገዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአፍጋኒስታኑ አጨቃጫቂ ፕሬዚደንታዊ ማጣሪያ ምርጫ ሁለቱም ተፎካካሪዎች የደጋፊዎቻቸው ቸውን ልብ እጅጉን ከማጓጓት እንዲቆጠቡና ምርጫው ተጭበርብሯል ተብሎ የቀረበውን ውንጀላ ለመመርመር የተያዘውን ሂደት እንደሚያከብሩ በይፋ እንዲያሳዩ አሳስበዋል። እንደ ኤሮፓውያን አቆጣጠር ሰኔ 14 ቀን በተካሄደው ማጣሪያ ምርጫ ሁለቱም ተፎካካሪዎች አብዱላ አብዱላና አሽራፍ ጋኒ እኔ አሸንፍ ያለሁ እያሉ መሆናቸው ይታወቃል። ቅድመ ውጤቶች የሚያሳዩት ግን አሽራፍ ጋኒ አብዱላን በአንድ ሚሊዮን ገደማ ድምጽ ብልጫ እየመሩ መሆናቸውን ነው። አብዱላ አብዱላና ደጋፊዎቻቸው መጠነ ሰፊ የሆነ የድምጽ ማጭበርበርና የድምጽ ሳጥን ማጨቅ ተግባር ተፈጽሟል በሚለው ውንጀላቸው አሁንም እንደጸኑ ናቸው። ኬኒ ይቅርታ ሚስተር ኬሪ በቤጂንግ ጉብኝታቸው ላይ ሲናገሩ ሁለቱንም እጩዎች ደግሞ ፕሬዚደንት ሀሚድ ካርዛይን እያነጋገሩ መሆናቸውን ገልጸው አፍጋኒስታን በአሁኑ ወቅት በግልጽ እያስፈለጋት ያለውን ወሳኝ የሆነ የመሪነት ብቃት እንዲያሳዩ ሁሉንም አበረታትቻለሁ ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። የፖለቲካ ብጥብጥ የበታተካት ደቡብ ሱዳን ሰባት ወራት በዘለቀው ወገን የለየ ውጊያ ሳቢያ ነፃ ሀገር የሆነችበትን ሶስተኛ ዓመት ደብዘዝ ባለ ስሜት አክብራለች። ካለፈው ታህሳስ አንስቶ ሲካሄድ በቆየው ውጊያ ከ አስር ሺ በላይ ሰዎች ሲገደሉ ከ አንድ ነጥብ አምስት ሚሊዮን በላይ ደቡብ ሱዳናውያን ከቀያቸው ተፈናቅለዋል ባለፈው ወር ሁለት ተቀናቃኝ ወገኖች መንግሥቱና አማጺው ቡድን የጋራ መንግስት ለማቋቋም ቢስማሙም በዓመት ውስጥ ያሁኑ ሶስተኛው ተመሳሳይ ሙከራ መሆኑ ይታወቃል በቅርቡ በተለያዩ የደቡብ ሱዳን አካባቢዎች የተዘዋወረው ቤኖ ሚክለር ባጠናቀረው ዘገባ እንዳመለከተው እርስ በርስ በሚናቆሩ የፖለቲካ መሪዎቻቸው ሳቢያ ነው እንጂ ብዙዎቹ አሁንም በሀገራቸው ተስፋ አልቆረጡም። አሉላ ከበደ ያቀርበዋል። በየቦታው ወዳድቆ የነበረው የሰዎች አስከሬን ቅሪት የሆነው ሽታ አሁንም በዚያ የሚያልፍ ማንም ከሚቋቋመው በላይ ነው። ወለሉ አሁንም ሟቾች ለብሰዋቸው በነበሩ ልብሶች እንደተሸፈነ ነው። ዕለቱ ማክሰኞ ሚያዝያ 7 2006 ዓ ም ነው። አማጽያኑ ሚሊሻዎች በሰሜናዊቱ የዩኒቲ ክፍለ ግዛት ዋና ከተማና የነዳጅ ዘይት ገበያ ማዕከል በሆነችው በንቲዊ የሚገኝ አንድ መስጊድ ደርም ሰው በመግባት በመቶች የሚቆጠሩ ምዕመናንን የፈጁት ሟቾች በጅምላ ጉድጓድ ከተቀበሩ በኋላ በንቲው ዛሬ ተመልሳ ከመንግሥት ኃይሎች እጅ ገብታለች። ይሁን እንጂ ሁኔታው አሁንም ውጥረት አልተለየውም። በበንቲው የሚገኙ የመንግሥት መስሪያ ቤቶችና የረድኤት ድርጅቶች የነበሩባቸው በርካታ ሕንጻዎች ተዘርፈዋል። የቀይ መስቀል መስሪያ ቤት የነበረበት ሕንፃ ላይ የሚገኘው ቢሮ ወለል በወረቀት ቅድዳጅና በመስታወት ስብርባሪ ተሸፍኗል። የአካባቢው ነዋሪዎች ቀያቸውን ጥለው ተሰደዋል። ከአደጋ ተጠብቆ በአካባቢው መዘዋወር የሚቻለው በተባበሩት መንግስታት የሰላም አስከባሪ ኃይል ታጅቦ ብቻ ነው። አንድ መለስተኛ የእቃ መጫኛ ተሽከርካሪ ከአንድ የነዳጅ ማደያ አጠገብ ደርሶ ቆመ። ከበላዩ ከባድ መሳሪያ የተሸከሙ በርካታ የልጅ ወታደሮች ተሳፍረዋል። ዕድሜው ከአስራ ሁለት ዓመት የማያልፍ የሚመስለው ፊቱ ደርፎጭ ያለ ታዳጊ፣ አረንጓዴው የደንብ ልብሱ ለአጭር ቁመቱ በእጅጉ የበዛበት ይመስላል። እርሱን ጨምሮ አብረውት ከተሽከርካሪው የተሳፈሩት ታዳጊ ልጆች መነጋገር አይፈልጉም። ባለፈው ታህሳስ ወር በተቀሰቀሰው ብጥብጥ አዲሲቱን አገር በራሷ ላይ ማዝመት የመረጡትም የሀገሪቱ መሪዎች እንዲሁ። የቀድሞ የአገሪቱ ምክትል ፕሬዚዳንት ሪክ ማቻየር በመንግስት ግልበጣ የስልጣን መንበር ለመቆናጠጥ አውጠንጥነዋል በሚሉ የወነጀሏቸው ፕሬዚዳንት ላይ ጠምንጃ አነሱ። ከዚያች እለት አንስቶም ሁለቱ ዋና ዋና ጎሳዎች ፕሬዚዳንት ሳልቫኪርን የሚደግፈው ዲንካና የተቃዋሚው መሪ ሪክ ማቻየር የወጡበት የንዌር ጎሳ በየፊናቸው አንጃ ለይተው እርስ በርሱን ውጊያ አጧጥፈው ቀጠሉ። የሽግግር መንግስት እንዲቋቋም የተያዘው ያልተቋረጠ ድርድር ቢቀጥልም የሚበዛው የአገሪቱ ክፍል አንጃ በለየው ብጥብጥ የበረታ ርሃብና ልዩ ልዩ በሽታዎች ክፉኛ ተይዟል። በተመሰቃቀለው የኑሮ ይዞታው የተዳከመው ሕዝብ በቁጣ የተዋጠ መሆኑ በግልጽ ቢስተዋልም አዲስ አገር የመገንባት ህልሙን አንድ ቀን እውን የማድረግ ተስፋውን ግን ጨርሶ አልተነጠቀም። ሮዳ ኒያኩን ማቶክ የተባበሩት መንግስታት ድርጅት ኃይል ከሰፈረበት ቅጥር ግቢ ከተጣለ ሙቀት ከነገሰበት ድንኳን ውስጥ ቆማለች። በብዙ አስር ሺዎች የሚቆጠሩ ሮዳ ማቶክን የመሰሉ ተፈናቃዮች ካለፈው ጥር ወር አንስቶ ቅጥር ግቢውን መጠለያቸው አድርገዋል። የምግብ እደላ ጥበቃ ከፊት ለፊቷ እንደተሰለፉት ሌሎች ሁሉ ለዕለቱ የሚሰጣትን ራሽን ለመቀበል በመጠባበቅ ላይ ነች። መድረሻው ያልታወቀ እጅ ጠባቂ ኑሮ ለመግፋት የተገደደችው ሮዳ ካጠለቀችው ካናቴራ ጀርባ የሰፈረው ጽሑፍ ደቡብ ሱዳንን እወዳታለሁ ይላል። አሁን የምትፈልገው ብቸኛ ነገር ሰላም መሆኑን ነው የምትናገረው ሮዳ ከእርሷ ቀጥሎ የ24 ዓመቱ ሳሙኤል ማቱት ፖፕ ተሰልፏል። አሁንም በደቡብ ሱዳን እኮራለሁ፣ ፈጽሞ ወደ ሌላ አገር አልኮበልልም። እዚህ ኡጋንዳን በምታዋስ ነው ደቡባዊቱ የኒሙሌ ከተማ የሚስተዋለው ሁኔታ ተስፋ የጎላበት ነው። ገና በግጭቱ መጀመሪያ ገለልተኛ መሆኗን ይፋ ያደረገችው አረንጓዴይቱ ግዛት እስካሁን ሰላማዊ ሆና ቆይታለች። የኑዌርም ሆነ የዲንካ ጎሳ አባላት በአካባቢው አንዳቸው ከሌላቸው አብላጫ ቁጥር የላቸውም። ጆሴፍ እባላለሁ ሲል የመጀመሪያ ስሙን ብቻ መናገር የመረጠውና ከዛፍ ጥላ ስር ተጠልሎ ከጓደኞቹ ጋር ካርድ የሚጫወተው ወጣት እርሱ ያለበት ማህበረሰብ መልካም ምሳሌ ሊከተሉት የሚገባ መሆኑን ይናገራል። እንግዳ ተቀባዮች ነን። ይህን መሰሉ የአኗኗር ዘይቤ በሌሎች ዘንድም ቢስፋፋ ለሁሉም የምትበጅ ደቡብ ሱዳን ትኖረናለች። ጎጠኝነትን የመራቅ ዝንባሌ በወጣቱ ትውልድ ዘንድ እያደር እየጨመረ የመጣ ይመስላል። ከ11 ሚሊዮኑ ደቡብ ሱዳን ሕዝብ ገሚስ ያህሉ ዕድሜያቸው ከ24 ዓመት በታች የሆነ ወጣቶች ናቸው። ከነኚህም የሚበዙት ደቡብ ሱዳን ነፃ አገር ከመሆኗ አስቀድሞ በዚያች አገር ያልኖሩ ናቸው። የሚበልጡትም ከወላጆቻቸው የተሻለ የትምህርት ዕድል ያገኙና በገዛ ሕይወታቸውም ሆነ በአገራቸው ሁኔታ ተስፋ የሰነቁ ናቸው። ቁጥራቸው የበዛ ወጣቶች በከተሞች የዲንካ አሊያም የንዌር ጎሳ አባላት ምልክቶችን ውድቅ ያደርጋሉ፣ አይቀበሉም። የአስራ ስድስት ዓመቱ ዊልያም ቦል ጋትኮት በቤንትዊ ነዋሪ የሆነ የንዌር ጎሳ ተወላጅ ነው። በተዋሃደች አገር የጎሳ ምልክት መነቀስ አሊያም ማድረግ ጊዜ ያለፈበት ምግባር መሆኑን ነው ለአባቱ የገለጸው። ዛሬ እነኚህ ነገሮች በሙሉ የቀሩ ናቸው። ይሄ ዘመናዊ ዓለም ነው። ብዙ ሰዎች ስለ ጎሳ ጉዳዮች መናገር ይተዋሉ ብዬ አምናለሁ። ፀሐይ በፈነጠቀችባት ዋና ከተማይቱ ጁባ ፖል አልማስ በሞተር ብስክሌት የታክሲ አገልግሎት ለመስጠት ደንበኞቹን በመጠባበቅ ላይ ይገኛል። ለአስር ዓመታት ከደቡብ ሱዳን ጋር በተዋጋችው ሱዳን ዋና ከተማ ካርቱም ነው ተወልዶ ያደገው። ተመልከት፣ አሁን በደቡብ ሱዳን ህግ የለም። ይህን ለመለወጥ ተስፋ አለኝ። እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ ም የዛሬ ሶስት አመት ዓመት ነጻ በወጣች አገሩ ሕግ እንዲሰፍን የተመኘው ፖል ገንዘብ አጠራቅሞ ተምሮ አንድ ቀን የሕግ ጠበቃ የመሆን ሕልም አለው። አንድ ቀን እውን ሊሆኑ ያች አገር ከሰነቀቻቸው አያሌ ሺ ተስፋዎች አንዱ ነው። አሁን ደግሞ ወደ ኢትዮጵያውያን በአሜሪካ እንሄዳለን። ለሶስተኛ ጊዜ ከተካሄደው ከዘንድሮ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን አመታዊ በዓል ጋር የሰነበተው አዲሱ አበበ ለዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ ከዚያው ያገኘውን ሊያሰማን ነው። ከኳሱ ወሬ እስኪ ጥቂት ወጣ ልበል ይላል አዲሱ። አዎ የዘንድሮ ኳስ ለባለ ኳሷ ብራዚልም አልሆነም እና የእኔንም የዛሬውን ዝግጅት ከኳስ ሜዳ አውጥቼ ወደ አንድ መንግስታዊ ወዳልሆነ ማህበር እንቅስቃሴ ወስጀዋለሁ። ዳሩ ኢትዮጵያውያን በአሜሪካ ዘንድሮ ደግሞ በሳን ሆዜ ካሊፎርኒያ ተሰብስበው ለኢትዮጵያውያን በአሜሪካ ዝግጅት ምን ይቸግር ብላችሁ። እናም ትኩረቴ ትኩረት ላይ ይሆናል። ትኩረት ለሴቶችና ለህፃናት ማህበር ላይ ይሄ የሰሜን አሜሪካ የኢትዮጵያውያን ስፖርት እና ባህል ፌዴሬሽን በየአመቱ የሚያዘጋጀው በዓል የማያመጣው የማያገናኘው ኢትዮጵያዊ የለም። በማህበራዊ በሉት፣ በፖለቲካው በሉት ኢትዮጵያውያን ሁሉ የሚሰባሰቡበትና የሚገናኙበት መድረክ ከሆነ ሰላሳ አንድ አመታት ተቆጥረዋል። ዳሩ አላማውም ብሪንጊንግ ኢትዮጵያንስ ቱጌዘር ኢትዮጵያውያንን ማገናኘት አይደል እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚገኙ የተለያዩ ማህበራት ልዩ ልዩ መንግስታዊ ያልሆኑ ድርጅቶች ይህን መድረክ ይጠቀሙበታል። ስራዎቻቸውን ያስተዋውቁበታል። አባላት ይመለመኑበታል። እንደ አስፈላጊነቱም እርዳታ ይጠይቁበታል። ባለፈው ሳምንት በተካሄደው የፌዴሬሽኑ አመታዊ በዓል ላይ ታዲያ አንዲት በወጣትነት ዕድሜ ያለች ኢትዮጵያዊት ስሜት ቀስቃሽ የሆነ ንግግር አድርጋ ነበር። የህጻናትንና የሴቶችን ጉዳይ የተመለከተ የምትመራውን ማህበር አስተዋውቃ ኢትዮጵያውያን እርዳታ እንዲያደርጉ በአባልነት እንዲመዘገቡና የምክር አገልግሎት እንዲሰጡም ነው የጠየቀችው። በርካታ ህዝብ ከመኖሩም በላይ በርቀት የሚሰማው ንግግሯን ለመቅረፅና ለአየር ለማብቃት ጥራት ስለሚጎድለው በግል አግኝቼ አወያይቻታለሁ። እንግዳዬ ራሷንና ማህበሯን ታስተዋውቃለች። ስሙ ስሰራተኞች ቃባላለው የትኩረት ለሴቶችና ለህፃናት ማህበር መስራችና ዋና ዳይሬክተር ነን። ትኩረት ሴቶችና ለህጻናት ማህበር ያተኮረው ነገር ሴቶችንና ህጻናትን አቅም ማጎልበት ነው። እንደሚታወቀው ብዙ ጊዜ ሴቶች ከሀገራችን ከታች ሲወሲወድ ሲዋረድ የመጣው ካልቸራችን ሴቶች ብዙ ጊዜ በቤት ውስጥ ነው ጊዜያቸውን የሚያሳልፉት። የትምህርት የመረጫ የአንዳንድ ነገር የማግኘት እድል የላቸውም። ስለዚህ እነኚህ በዝቅተኛ ኑሮ ደረጃ ላይ ያሉ ሴቶች የትምህርት የመረጫ እና እስኪ ትሬኒንግ እንዲኖራቸው የማድረግ ችሎታ አቅማቸውን የማጎልበቻ እንቅስቃሴ እንዲኖር ነው የምናደርገው ከዛ ልጆች ጋር ስንመጣ ደግሞ ህጻናቶች በተለይ እነኚህ ተጥለው የሚገኙ በተለያየ ህመም ችግር ላይ ያሉ ልጆች ብዙ ጊዜ በኮሚኒቲ ውስጥ የተረሱ ናቸው ብዙም ትኩረት አይሰጣቸውም ስለዚህ እነኛ ልጆች ከወደቁበት በየትኛውም አጋጣሚ በመንግስት በኩል ነው አክቹዋሊ ወደ ኦርፋኔጅ የሚገቡት። ፕሮሲጀሩን ጠብቀን ነው የምናስገባቸው። በዛ መሰረት ችግር ላይ ያሉ ልጆችን እንክብካቤ መስጠት ነው። መጀመሪያ ህይወታቸውን ማዳን ነው። ህይወታቸው፣ ጤንነታቸው ደህና ከሆነ በኋላ የወደፊት ህይወታቸውን ነው የምናስበው። ለመሆኑ ትኩረት ከተቋቋመ ጀምሮ ለህጻናትም ሆነ ለሴቶች ስላበረከተው ወይም ስለሰጠው አገልግሎት አንድ ሁለት ብሎ መግለጥ ይቻላል? ቀጣዩ ጥያቄ ነበር ተናሳየች። ለምሳሌ ያህል እስካሁን በሰባት አመት ውስጥ ትኩረት ለህጻናት ከሠራው ስራ ወደ ሁለት መቶ አርባ የሚደርሱ ልጆችን ተቀብለን ማለት ነው በቻይልድ ኬስ ሴንተራችን በተለያየ ጊዜ ልጆችን በፖሊስ እንደዚህ በተለያየ አጋጣሚ ከመንግስት አካላት የመጡትን ልጆች በተለያየ ችግር ላይ ያሉትን ሪዩኒፋይ በማድረግ ወደ ቤታቸው በመቀላቀል ብቻ ወደ ኮሚኒቲ ውስጥ እንዲረዱ አድርገናል። ከዛ ባሻገር ደግሞ በኢንተርካንት አዶክሽን ወደ መቶ ሰማንያ አራት ልጅ ዴንማርክ፣ አሜሪካ በዴንማርክና ጀርመን አንድ መቶ ሰማንያ አራት የሚሆኑ በዚህ በሰባት አመት ልጆች አሉ። ከዛም ባሻገር ደግሞ አንድ መቶ ስልሳ አራት ልጅ በስፖንሰርሽፕ ስለስጠራ አሁን ደግሞ በዛችን ላይ ዘጠና ሰባት ልጆችን እናሳድጋለን። እና ግ ደግሞ በጣም ውስጥ ነው ከአምስት መቶ በላይ ይሆናል በዚህ ብቻ ከዛም ባሻገር ደግሞ በአፕግሬዲንግ ስኩል የላይብራሪ ሪሞት ኤሪያ ላይ ያሉት ትምህርት ቤቶችን በሲዳማ ዞን በጣራ በጭቆ በሸበዲኖ በይርግ በይርጋለም ወደ አምስት ሺ ተማሪዎችን ሀያ ትምህርት ቤት ላ አደሽ ማለቃለን። ሴቶችን በተመለከተ አዋሳ ላይ ሁለት መቶ አምሳ ዘጠኝ ሴቶችን በኖን ፎርማል ኢዱኬሽን የምንለው የውጤት ተኮር የመሰረተ ትምህርት በአሁኑ የትምህርት አቀራር በዛ ላይ አዋሳ ሁለት መቶ ሀምሳ ዘጠኝ ሴቶችን መሰረተ ትምህርት ኖን ፎርማል ኤዱኬሽን ተምረዋል። ከዛ ውስጥ አንድ መቶ ስልሳ ስምንት የሚሆኑት የእስኪል ትሬኒንግ ወስደዋል። በማገዶ ቆጣቢ ላይ ስልጠና ወስደዋል። በማሽሮም ፕሮዳክሽን የእንጉዳይ ምርት በሚባለው ላይ ስልጠና ወስደው በማህበር ተደራጅተው በኦሞ ማይክሮ ፋይናንስ ጋር አገናኝተን ተሴት ወጣ አድርገን የራሳቸውን ነገር እንዲያደርጉ አድርገናል። ሲስተር አሳየች በሕክምና ዓለም ውስጥ ያለች ለመሆኗ ማለት የነርስነት ወይም የአስተማሚነት ሙያ ያላት ለመሆኗ ከስሟ ቅጥያ መረዳት ይቻላል። ከዚያ ነው የአሁኑን ትኩረት ለሴቶችና ለሕፃናት ማህበር ወደ ማቋቋሙ የገባቸው። ዋናው የገፋፋኝ የልጅ መውደዴ ነው የምትለው ሲስተር አሳየች እርጋ በነርስነት ስሰራ አንድ የህፃናት ክፍል ከገባው ቶሎ አልወጣም ነበር። በሴቶችም በኩል እንደዚያው ነው። በተለይ በኤች አይቪ የተጠቁ በሴተኛ ዳርነት የተሰማሩ አያሌ ሴቶችን በበጎ ፈቃደኝነት በማገለግልበት ጊዜ በማየቴ ልቤ ተነሳሳ ጀመርኩት፣ ብላለች። ትኩረት ለሴቶችና ለሕፃናት የተባለው ማህበር ለማቋቋም የተነሳሳችውም በዚህ እና በተመሳሳይ ምክንያቶች መሆኑን ይናገራሉ። ከሴት ተራሳዮች ጋር ሰፋ አድርጌ ተወያይቻለሁ። እንዲያው ኳስ ሜዳ አካባቢ ካገኘዋቸው መካከል ጥቂቱን ዋና ዋናውን በዚህ የመጀመሪያ ዝግጅት ካቀረብኩ፣ ቀሪውንና ሰፋ ያለውን በሌላ ፕሮግራም ልንመለስበት እንሞክራለን። ለአሁኑ በዚህ ይላሉ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ ወደ ባህል ዝግጅት እንሄዳለን። ሰለሞን ሞገስ እውነትን ሰቀሏት ከፀሐይ በታችና ጽሞናና ጩኸት የተሰኙ ሦስት የሥነ ግጥም መድብሎችን ለንባብ ያበቃ ገጣሚ ነው። አሉላ ከበደ አነጋግሮታል፣ ቀጥሎ ይቀርባል። ወደ ሌላ ግጥምህ እንሻገር ሰለሞን። ያመኑና ያወቁ የሚለው ገጽ 22 ላይ ያለ ከአጫጭሮቹ ግጥሞች አንዱ ነው። አራት ስንኞች ብቻ ናቸውና ግጥሟን አንብበህ እንዲሁ በውስጧ የታመቁትን ሀሳቦች ለማነሳሳትን ሞክር። የእምነት ዘመን አበቃና የእውቀት ዘመን ተጀመረ፣ የእንጨት ድልድይ ያበጀ እንጂ ባህር ከፍሎ አላሻገር የሚለው ማመን እና ማወቅን ግራና ቀኝ ታሰልፋ አለ። እውቀት የሚያስገኘውን ትርፋት ለማሳነስ ሳይሆን እምነትን ያህል ትልቅ ነገር ደግሞ ከዚያም በላይ መሆኑን ባህል ከፍሎ ያሻገረበትን የመጽሐፍ ቅዱሱን ዘመን መልከት የምታደርግበት ይመስላል። እስኪ ያጫውተን እንኮርኩር ሌሎችንም። ልክ ነው እና እኔ በግሌ ያው የጥበብ መጀመሪያ እግዚአብሔርን መፍራት ነው ብዬ ነው የማስበው። አማኝ ነኝ ማለት የሃይማኖት ተከታይ ነኝ ማለት አይደለም። ለምሳሌ አሁን የምኖርበት አካባቢ ድልድይ አለ። ከስር መኪና ያልፋል። ይሄ ድልድይ ተሻግሬ ነው ወደ ሰፈር የምገባው እና ትልቅ ድልድይ ነው እና ወደታች ስታይ እና አንዳንዴ ጠይቃለሁኝ፣ እዚህ ድልድይ ላይ ወጥቼ ማለት ነው እንደማይሰበር ወይም ወደታች እንደማልወድቅ በምንድን ነው ያመንኩት? በሳይንሱ አምኜ ነው። እዚህ ከምን የመነጨ ነው እዚህ ላይ መውጣት የቻልኩት ብዬ አስባለሁኝ። እና ያንን በሰሩት ኢንጂነሮች ትክክል ናቸው ብዬ ተቀብያቸው አምኜ ነው አንድ በእነሱ እውቀትና ችሎታ ማለት ነው እዛ ላይ የወጣሁት ያለ ፍርሃት እንደገና ደግሞ በእነሱ ብቻ ሳይሆን ደግሞ በሌላም በፈጣሪ እምነት ጭምር ነው እዛ ላይ የወጣሁት እንጂ ሳይንሱ ብቻ ሳይንሱ ብቻ ድልድይ እያሻገረህ አይደለም። አዎ። እና በሁለቱም በጥበቡም በዚህ በሳይንሱም እንደገና ደግሞ እምነት እምነት ራሱ አለኝ ውስጤ ሌላ እዛ ላይ ወጥቼ እንደ ልብ ምዝናናበት መልኩ ስለዚህ ሁለቱም በባህይ እምነት ሃይማኖትና ሳይንስ ያው እንደ አንድ እርግብ ሁለት ክንፎች ናቸው፣ ነው በሳይንስ ብቻ አትበርም፣ ወይም ሃይማኖት ብቻ አትበርም። እንደ አንድ ወብ ሁለት ክንፎች ናቸው እና እኔ እንደዛ ነው የማስበው። የግድ መጋጨትም የለባቸውም። አዎ የግድ መጋጨት የለባቸውም። ያው ጊዜ በማይክደው ሳይንስ አምናለሁ። የአግባባ ይመስለኛል። እምነትን መንገድ ስፍራ ለሚሰጡ ይህንንም ከዚያው አንጻር ለመመልከት የሚቻል ይመስለኛል። ሁለት አጫጭር ግጥሞችን እንመልከትና የዛሬውን ወጋችን እንቋጫለን። ሰለሞን አዎ የግድ መጋጨት የለባቸውም። እኔ ጊዜ በማይክሮ ሳይንስ አምናለሁ። ሁለት አጫጭር ግጥሞች እንመልከትና የዛሬውን ወጋችን እንቋጫለን። አጫጭር ስር በሁለት ስንኞች ብቻ የተቋጩ ግጥሞች አሉ። ሙሉ መጽሐፍም አጠር አጠር ያሉ ግጥሞች በብዛት አሉባቸው። እምቅ ሀሳብ በሁለትና አራት መስመር ስንኞች ውስጥ ትልልቅ ሀሳቦችን ታነሳና ትጥላለህ። ቋንቋ መግባቢያ ነው ይላል ገጽ ሰባት ላይ አንዱ ግጥምህ። ቋንቋ መግባባቱን ተምሬ ነበር አለማግባባቱን አየሁት ስኖር ትላለ በንግግር መግባባት ያለውን ያህል በንግግር አለመግባባትንም የዕለት ተዕለት ሕይወታችን አካል ነውና እሱን የሚያንጸባርቅ ግን በሁለት ስንኞች ያለቀ ግጥም ነው የምናየው። ምን አጫረው እንደ ድንገት ከነበረ አሁን ከዛ አይለኝም፣ በምን ስሜት እንደ ተጻፈ። ነገር ግን ብዙ ጊዜ በሕይወታችን ሁላችንም አንድ ነገር እየተነጋገርን የማንግባባበት ወይም አእምሯችን ሌላ ነገር እየተረጎመ ሊሰጠን ይሆናል። አንዱ የሚናገረውን ሰው ሊረዳው አይችልም። ሌላ ነገር ነው እሱ የሚረዳው ለምሳሌ ለራሱ ጥቅም እየነገርከው ያ ሰው በሌላ ነገር ሊረዳ ይችላል። እና እንደዚህ አይነት ትዝብቶችም ስታይ እንደ እውነት ቋንቋ መግባቢያ ነው ብለን ተምረን ቋንቋ መግባቢያ ነው የሚል ጥያቄ ትፈጥራለህ። እና እንደውም መለያያ አይሆን ወይ የሚል ጥያቄ ያው በተደጋጋሚ ስለሚገጥመን መልካም። ሌላ በገጽ አስራ አራት ላይ ያለ ግጥምህ እስቲ የቱን ይሆን የእኛ መልካም ስራ ትል እንኳን እንዳቅሙ ምሽት እያበራ ትላለህ። የሚያበራውን ትል ሰውን ከሚያህል አካል ጋራ በስራችን እንኳን እንደዚህ ትርጉም ያለው ነገር መስጠት ካልቻል ምን ዋጋ አለው ብለ መልሶ የሚመረምር አይነት ጥያቄ ታነሳለህ። ይህን ጥያቄህን ደግሞ ወደ ማህበረሰብ ከፍ አድርገኸው በገጽ አንድ ላይ አክሱምን አቃጥሉት በሚለው መጽሐፍህ ላይ በተሰጡት ትችቶች ጎልቶ የወጣ ይመስለኛል። ማህበረሰብን ወይም የዚህን ዘመን ትውልድ እንዲጠየቅ ያደረጉ ትልልቅ ስራዎች ናቸው ትላለህ። መጠየቁ ዛሬ እኛስ እሱን የሚያክል ምን ሰራን ነው እና ላሊበላን ሌሎች ቅርሶችን ታነሳና የምናቃጥለውም ከጥያቄ ለመዳን ነው የሚለውን ስሜት የሚያጭር ግጥማ ያለው እስኪ ስለ እሱ አጫውተን ና የዛሬው ውይይታችንን በዚሁ እንቋጭ። አዎ እሱን ጨምሮ ነው። አንዳንዴ መገሰጽ አይነት ነገር አንድን ሰው ስትነግረው ላይሰማህ ይችላል። ብቻ ተግሳጽ ሲሆን ያን ነገር እንዲሰማው ቆፍጠን አድርገህ ስትናገር አክሱምን አቃጥሉት በሌላ መልኩ ጽፌው ቢሆን ላይ ላይ ታይ ይችላል። አንዳንዴ ግን ቆጣ ብለህ ስትናገር ተሰሚነትህ ይጨምራል። ያን ነገር እንዲህ ለምን ይለውን እና አክሱምን አቃጥሉትን ስትል፣ አንዳንድ የምናገርበት ድምጸ አጽንኦት እንዲኖረው ማለት ነው እንድትል ከማይደፈር ከሚመስለው ነገር ነው የምትነሳው። አብድሃል ነው የሚመጣ የሚመስለው ጥያቄ ነገር ግን መሰረቱን መረዳት ይጠይቃል። ግጥምህን ምናልባትም በዚህ ሰዓት ቁንጽል ብቻ ሰምተው የተዛባ ሀሳብ እንዳይኖራቸው ሁለት ስንኞችን ላይ ያይዝ በስውር በስውር ሳታወሩ ይፋ አክሱምን አቃጥሉት ላሊበላ ሚጥፋ ሁሉም ቢተባበር የሚያቅት አይደለም ጢያና ጀጎልን በአንድ ላይ ለማውደም እያልክ በቅርስ የሚታወቁ ትልልቅ ነገሮቻችን ይጥፉ። እኛን መልሰው እየጠየቁን ነው እና ተጠያቂ ሊያረጉን ነው። ምንሰራም ብለን ልናወራ ነው አይነት ነው መደምደሚያ። በዘመናችን ላይ እንዳይመሰክሩ ነው የምትለው፣ ራሳችንን እንድናይ ነው፣ ራሳችንን እንድናነሳሳ ልክ ቅድም የትሉን እንዳነሳው ምን ይሆን የእኛስ መልካም ስራ ብለን ራሳችንን ሞቲቬት የሚያደርግ ነገር ለአንድ የሆነ ነገር ውስጣችን ግሎ እንዲነሳ ለማድረግ የተጻፉ ናቸው። ግሩም ነው። ብዙም የሚያነጋግሩ ይመስለኛል። አንድ ሌላ ገጣሚ በነጠላ ስራቸው ማስታወሳቸው በድሎ አቅጅራ የሚባሉ ይህን ትኩስ ስሜት የሚጋራ የሚመስል አንድ ግጥም አይቻለሁ። ገጣሚ ስለሆንኩ ምናልባት አንተ ማይታ ይሆናል የእሳቸውን ስራ ራስህን መልሰው የሚጠይቁበትን ግጥም አያለሁ። በእውነትን ስቀለዋት ውስጥ ያሉትን ነው። ዛሬ ቅድሚያ ሰጥተን አንዳንድ ግጥሞችህን እያነሳን እየተወያየ ነው። ከፀሀይ በታችንና ጽሞናና ጩኸትንም አክለን በቀጣይ ፕሮግራማችን ውይይት እንደሚኖረን ተስፋ አድርጋለሁ። ለዛሬው ግን ለጊዜ አመሰግናለሁ። እግዜር ይስጥልኝ። እኔም እግዜር ይስጥልኝ፣ አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገ ፕሮግራማችን እስክንገናኝ በደህና ቆዩ

ሳት ያለው ፍቅርሽ መልካም ምግባርሽ የሚወደድ የሚያምር ሸጋው ገላሽ ሰላሜ ነች ለኔ፣ እና አንቺ በቃ ለኔ በዝቻለ፣ ምን እንዳንቺ የለ እንዳንቺ የሚሆነኝ አላገኝም በቃ።